አፍሪካ ስቴሽን በሚባል ሰፈር አፍሪካውያን የኦሎምፒክ ታዳሚዎች ሰብሰብ ብለው የአህጉሪቱን አትሌቶች ሲያሸንፉ አብረው ይደሰታሉ። ካላሸነፉም ስሜቱን አብረው ይጋራሉ። ከፓሪስ ወጣ ብለው ኤልሳዲኒ በሚባል አካባቢ የሚገኘውን የአፍሪካ ሰፈር የጎበኘችው ሊዛ ሽላይን ቀጣዩን ዘገባ ልካልናለች። ቆንጅታ ታሰማናለች። ከግርግሩና ከፓሪስ አስፋልት ጎዳናዎች ዞር ማለት ለሚፈልጉ የኦሊምፒክ ውድድር ታዳሚዎች ይህ የበጋ ረፍት ላይ ላሉ ልጆችም ሆነ ምናልባትም ወደፊት የኦሊምፒክ አትሌት ነው የምሆነው የሚል ምኞት ላላቸው ተመራጭ ስፍራ ነው። የአፍሪካ የባህል ምግቦችና የተለያዩ ባህላዊ እቃዎችንም ያገኛሉ። ሴኔጋላዊቱ የፈረንሳይ ነዋሪ ሳቢና ሳምቡ እዚህ ጋር መደብሯን ከፍታ ንግዱን ተያይዘዋለች። እዚህ አፍሪካ ሰፈር የተለያዩ ሀገሮች ባህሎች የሚታዩበት፣ የተለያዩ ቋንቋዎች የሚሰሙበት ስለሆነ ደስ ይለኛል። በእኔ አስተያየት ዛሬ እዚህ ቦታ ላይ አፍሪካውያን ሰብሰብ ማለታችን በጣም ትልቅ ነገር ነው። ትኛዋ ናይጄሪያዊት ነጋዴ ደግሞ የምትሸጠው የሀገሯ እቃዎች ብቻ ሳይሆን በሌሎች የአፍሪካ ሀገሮች የተመረቱ ሸቀጣሸቀጦችም ይዛለች። ብዙ ነጋዴዎች አሉ። ማላዊ፣ ቡርኪና ፋሶ፣ ካሜሩናዊ፣ ሴኔጋላዊ ነጋዴዎች መጥተዋል። ያሉንን ጥሩ ጥሩ ነገሮች አንድ ላይ ሆነን አቅርበን እናሳያለን። ለምሳሌ እዚህ ጋ አፍሪካ ውስጥ ሳሙናዎች አሉ። አፍሪካውያን አትሌቶችና ታዋቂ ሰዎችም የአፍሪካን ሰፈር መጥተው ይጎበኛሉ። ረቡዕ የዲሞክራቲክ ኮንጎ ሪፐብሊክ ቀን ነበር። ሙዚቃውና ዳንሱ ቀልጧል። ፖለቲካ እዚህ ጋር የለም። የተለያዩ ሀገሮችን አትሌቶች የሚደግፉ ያሉበት ይህ አካባቢ ከፖለቲካ ገለል ማለቱን መርጧል። በመሆኑም እንደ ማሊ ያሉ ከፈረንሳይ ጋር የተቃቃሩ ሀገሮችንም አቅፏል። አብዱላይ ሲዲቤ ትውልደ ማሊ ፈረንሳዊ ነጋዴ ነው። ይህ ቦታ አፍሪካውያን ሲያሸንፉ አብረው የሚደሰቱበት ከተሸነፉም ስሜቱን የሚጋሩበት ቦታ ነው። በአሁኑ ሰዓት እዚህ የሚታየው ወንድማማችነትና አንድነት ሌላ የትም ቦታ አይገኝም። ቀን በቀን በጠዋት መጣና ይህንን የማሊ መደብር ከፍታለሁ። ከዚያም አውሮፕላን ላይ ሳልሳፈር ወደ ጊኒ፣ ወደ ሴኔጋል እጓዛለሁ። በፓሪሱ ኦሊምፒክ እስካሁን ለከፍተኛ ድል የበቁ አፍሪካውያን አትሌቶች አሉ። አልጄሪያዊቱ ካይሊያ ኔሞር በጂምናስቲክስ ለአፍሪካ የመጀመሪያውን ወርቅ ሜዳሊያ አስገኝታለች። የደቡብ ሱዳን ወጣት የቅርጫት ኳስ ተጫዋቾችም ለፍጻሜው ግጥሚያ ባይበቁም ብዙ አድናቆት አትርፈዋል። እዚህ ያነጋገርናቸው ሰዎች አፍሪካውያን ከሌሎች ጋር በደንብ ለመወዳደር ይችሉ ዘንድ የበለጠ ድጋፍ ሊደረግላቸው እንደሚገባ ይናገራሉ። ፒየር ኤምባሲ የስፖርት ትምህርት ባለሙያ ነው። በጥሩ ቡድኖች መጥተዋል። ለምሳሌ የደቡብ ሱዳን ቅርጫት ኳስ ቡድን፣ የግብፅና የሞሮኮ የእግር ኳስ ቡድኖች ጥሩ ሁኔታ ላይ ናቸው። በቂ አደረጃጀት እና ስልጠና ላላገኙ ለሌሎች የአፍሪካ አትሌቶች ግን ከባድ ነው። ፀሐይዋ እየጠለቀች እየመሸ ነው። በዚህ በአፍሪካ ስቴሽን ሰፈር ግን ጭፈራው ገና መጀመሩ ነው።